The voice of America. በንፋስ ስልክ ላፍቶ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ሰሞኑን ከ2 ሺህ በላይ ቤቶች በኃይል መፍረሳቸውን መላው የኢትዮጵያ አንድነት ድርጅት መያድ አስታወቀ። ቤታቸው የፈረሰባቸው ነዋሪዎች በተፈጸመው ተደጋጋሚ ድርጊት መማረራቸውንም ገልጧል። በአካባቢው አስተዳደር ክህደት እንድትፈጸምባቸውም ይናገራሉ ይላል ዘገባው። ከአዲስ አበባ አምስተርዳም ሆነ ከአካባቢ አስተዳደርም ሆነ ከአካባቢ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ዛሬም አልተሳካም። እንሆ ዘገባውን ከመለስካቸው አምሃ። የመላው ኢትዮጵያ አንድነት ድርጅት መኢአድ ከአካባቢው በደል ደርሶብናል ከሚሉ ሰዎች ጋር በመሆን በጠራው ጋዜጣዊ መግለጫ ተፈጽሟል ያለውን ድርጊት በጽኑ አውግዟል። በነፋስ ስልክ ላፍቶ ክፍለ ከተማ ሃና ማርያም በተለምዶ አጠራሩ ማንጎ ጨፌ በተባለው ስፍራ ብቻ 2500 የሚሆኑ ቤቶች በኃይል እንዲፈርሱ መደረጋቸውን አስታውቋል። መያድ ይህ ስፍራ በምትኩ ከአስር ለማይበልጡ ባለ ሀብቶች እየተሰጠ ነው ብለዋል። መያድ ይህን ድርጊት እንዲቆምም ጠይቋል። በአካባቢው ከአስር ዓመት በላይ እንደቆዩና ቤታቸው በተደጋጋሚ እንደፈረሰባቸው በመያድ ጽሕፈት ቤት በተሰጠው ጋዜጣዊ መግለጫ ላይ የተገኙ አያሌ ነዋሪዎች ይናገራሉ። ከእነዚህ መካከል ሼህ አብደላ የተባሉ ሰው መጀመሪያ ቦታውን ከገበሬ ገዛን ይላሉ። ገበሬ ገዛን ሰራን፣ ከዛ በኋላ ሰነድ አስገቡ ተብሎን ለአራተኛ ጊዜ አስገብቻለሁ። እኔ ራሴ ማለት ሁሉም አስገብቷል። ሰነድ አስገቡ፣ በቀን እናንተ ህጋዊ ናችሁ አልሙ፣ መሰረተ ድንጋይ ተጥሎልን፣ ዘመናዊ የፖሊስ ኮሚኒቲ ስሩ ተባልነ። መንገስ ስሩ ተባልነ፣ መንገስ ሰራን። ውሃ ቦኖ ከሪቀት ነው ያመጣነው። ያን ቦኖ አምጥተን ሰፈር ካደረስነ በኋላ አሁን እኛን ካፈረሱ በኋላ ገበሬ ነው ማብራታችንን ሰባብሮ ሰባብሮ አሁን በአይን ነው የሚታይ ነው፣ ፖሉን ሁሉ ቆራርጦ ጥሎ ነው ያለው። እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን፣ ደግሞ ወረራችሁ ነው የሚሉን። አልወረርንም ገዝተናል እንጂ። ሰሞኑን የተፈጸመውን ደግሞ ሼህ አብደላ እንዲህ ይገልጹታል። ከሁለት ዓመት በኋላ ደግሞ ምናልባት አሁን ሰላም ይገኛል ብለን ስንሰራ ቆሞ እያዩን ነው። ተደብቀን አደለም፣ ስራ ነው ተያዩን። ቆይቶ አሁን ደርሶ ደግሞ አንድ እንጨት የገዛናት በመቶ ሀያ ብር ነው አንዷን እንጨት። አሁን እንጨቶንም ንብረቶንም እንዳያወጡ ሰባ ብሮት ብቻ በላዩ ላይ አፈር አምጥቶ እየደፋበት፣ አራስ ገና ወልዳ እንደገባች ከህፃኗን አውጥቶ ውጭ አስቀምጦ ነው ቤቷን ያፈረሰው። ሌላው የአካባቢው ነዋሪ አቶ ጸጋዬ ታደሰ በክፍለ ከተማው አመራር አባላት ክህደት ተፈጽሞብናል ባይ ናቸው። ክደውናል። ምንድን ነው የካሉን፣ ሰነድ አስገቡ ተባል፣ የገዛንበትን ሰነድ ወረዳው አስገባል። ይሄ ሰነድ ያስገባችሁ ሰዎች እያንዳንዳቸው በባልን ሆን በሚስት ኮንዶሚኒየም ብትገኙ ስማችሁ ቢገኝ በስራትም በገንዘብ ትቀጣላችሁ ተብለን ተኮንዶሚኒየም ብራችን አውጥተናል። ኮንዶሚኒየም ምጣ ማግኘት አንችልም መሬትም ማግኘት አንችልም። እኛ ድሆች ስለሆንን ነው እዚያ የገዛነው እንጂ መሬት በምሪት የለም በሀገር ውስጥ እንደሚታወቀው በአዲስ አበባ ከተማ ወይም በማህበር አደር አይተው እንድናገኝ አልሆነም። በግዢ አቅም የለንም። ዜጎች ነን። የሊዝ አዋጁ 204 ሁለት ሺ አራት ዳር አስራ ሰባት የወጣው ነጋሪት ጋዜጣ የሚለው ማንኛውም ህገ ወጥ ቦታ መኖሪያ ኤራ የሆኑ ከተገኘ በተከታታይ አራት አመታት ህጋዊ ይሆናል። የፕላን ተቃርኖት አለው። በሰባት የስራ ቀናት ማስጠንቀቂያ ተሰጥቶ ግለሰቡ እንዲያነሳ ይደረጋል። ግለሰቡ ታላነሳ የሚመለከተው የቀበሌ መስተዳደር የወረዳ መስተዳደር አካላት አንስቶ ላነሳው ንብረት ግምት ግለሰቡን ይጠይቃል፣ ይላል። የኛ መኖሪያ ኤሪያ ነው። የሰፈሯን ካርታ ለብቻው አምጥተው ፖሊስ ኮሚኒቲ ጽህፈት ቤት ላይ ለጥፈው መኖሪያ ነው ብለው አሳምነውናል። ህዝቡን ስንት ጊዜ ነው የሚከዱት? እልል እያስባሉ እዛ ምርጫ ሰዓት ሲደርስ ነው ይሄን የሚያደርጉ። እነዚህ ነዋሪዎች ከአንድ አመት በፊት ለአዲስ አበባ ከተማ ምክር ቤት ባቀረቡታ ቤቱ የተሰጣቸው መልስ የተፈጸመባቸውን በደል ያወቀና ማረሚያ እርምጃ እንዲወሰድም መንገድ ያመላከተ ነው በሚል በዶክተር ታወር ገብረ መድን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ፊርማ የወጣ ደብዳቤ እንደ ማስረጃ ያቀርባሉ። ይህ ደብዳቤ በነፋስ ስልክ ላፍቶ ክፍለ ከተማ የወረዳ አንድና አስራ አንድ ነዋሪዎች ያቀረቡት አቤቱታ መሆኑን ይናገራል። ነዋሪዎቹ ባቀረቡት አቤቱታ ያፈሩት ቤትና ንብረት ሕገ ወጥ ናችሁ በሚል ያለ ማስጠንቀቂያ በወረዳው አስተዳደር እንደወደመባቸው በማብራራት ለወደመባቸው ንብረት መንግሥት ካሳ እንዲከፍላቸውና የቤት መስሪያ ምትክ ቦታም እንዲሰጣቸው ጠይቀዋል በማለት ያስታውሳል። በአፈ ጉባኤ ፊርማ ወጪ የተደረገው ይህ ደብዳቤ አክሎ ጉዳዩን በተደራጀ መልክ እንዳጠራው ይዘረዝራል። በመጨረሻም የውሳኔ ሐሳብ አቅርቧል። ከክፍለ ከተማ እስከ ወረዳ ተወርዶ በተሰበሰበው መረጃ ነዋሪዎችን ሕገ ወጥ ናችሁ ብሎ በአንድ መድረክ ሰብስቦ ከመንገር ባለፈ ቦታውን መንግሥት እንደሚፈልገውና ሕግን ማስከበር ስላለበት እርምጃ እንደሚወሰድ ስለሆነም ንብረታቸው እንዲያነሱ ጊዜና ማስጠንቀቂያ በመስጠት ጭምር በግልጽ ለእያንዳንዳቸው ያሳወቀበት ሁኔታ እንደሌለ መገንዘብ ተችሏል ይላል የአፈ ጉባኤው ደብዳቤ። አክሎም ከዚህ በላይ ነዋሪዎቹን ንብረታቸውን እንዲያነሱ የተሰጣቸው ማስጠንቀቂያ ለመኖሩ ማስረጃ ሊቀርብ አልቻለም። ይህ ባልሆነበት በነዋሪው ላይ ሕገወጥ ቢሆንም እንኳ ቤት ማፍረስና ንብረት ማውደም በምንም መስፈርት ተገቢነት እንደሌለው መረዳት ይቻላል። ሲያጠቃልል ደግሞ ስለዚህ ይህን ታሳቢ ያደረገና መልካም አስተዳደርን የሚያረጋግጥ ፍትሐዊና አስተዳደራዊ ምላሽ በጥናት ላይ ተመስርቶ ለአቤቱታ አቅራቢዎች እንዲሰጥ ኮሚቴው ያቀረበውን ሐሳብና ነዋሪዎች ያቀረቡትን አቤቱታ አባሪ አድርገን መላካችንን እንገልጻለን። ማህተም የአዲስ አበባ ከተማ ምክር ቤት ጽህፈት ቤት የማይነበብ ፊርማ ታቦር ገብረ መድን ዶክተር የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ግልባጭ ለክቡር የአዲስ አበባ ከተማ አስተዳደር ከንቲባ ለወረዳ አንድና አስራ አንድ አቤት ዳዎች አዲስ አበባ ይላል። ሰሞኑን በዚህ ክፍለ ከተማ በተጠቀሱት ወረዳዎች የተፈጸመውና የዚህ ደብዳቤ መንፈስ ግን ፍጹም እየተለያየ ይመስላል። ግፍ ተፈጽሞብናል ከሚሉት መካከል ሕፃናት ያዘሉ የሚያጠቡ እናቶችና በዕድሜ የሚገፉ አእሩጋን ይገኙባቸዋል። ልጅ ካዘሉት መካከል አንዷ ወይዘሮ ፀሐይ አድማሱ የአራት ልጆች እናት ነኝ ይላሉ። በፈረሰብኝ ሰዓት ያው መሄጃ ስለሌለኝ ቁጭ አልኩኝ። እዛው ሸራ ወጥሬ መጨረሻ ላይ ቹ ልጄ ታመመችብኝ። ስትታመምብኝ ያው አኪም ቤት ሄጄ መድሃኒት ጃርዲያ አምቢባ ተብሎ አራት ሽ ታዘዘ። ያው ከክፍለ ከተማ ነው መጣና አንሱ ሁለት መንታ የወለደች ደግሞ ከጎን ያለች የእሷን ላስኪት አንስተው ፖሊሶችን ቅደዱ ሲላቸው ልጆቹን አዩና በጣም አሳዘኗቸው። ፖሊሶቹ ለልክ መድኃኒት ይዤ ስገባ ነው። እኛ አንቀድም አናቃጥልም ያቃጥል እሱ አሉ። አታቃጥልም አንተ አለና ራሱ ብሽርክ፣ የዛች መንታ የወለደች ብሽርክ ሲያደርግ እኔ መድኃኒት ታቅፌ መጥቻለሁ። ባክ ባክህ ይችን እንኳን መድኃኒቷን ትጨርስልኝ ላራት ቀንዶላ ላምስት ቀን ባክ፣ ተነሽ ተነሽ ተነሽ፣ ክዲ ክዲ ክዲ ነው ያለኝ። ትንሽ ትንሽ ምን ምንድን መኖሪያ አለሽ? እኔ ባለማው ሰፈር እዚህ ጋ ስንታፍሰን እንዲሁ በነፃ መግቢያ የለን፣ የት ልታባርሩን ነው ብዬ በማዝ ሰ ባለ ሀብቱ አብሮ ነበረ። አንተስ አይንህ እያየ እንዴት በእኛ ላይ ስለው ሄደት ታለሱ ያኛው ተናግሮ በስልክ ናናና አንድ ሶስት ሰው ነው የቀረው፣ ናና ተረከ መሬትህን አለ። እኔን እንደዛ ካለ በኋላ እነዛ ባለ ሀብቶችን እናንተስ አሁን እንዲህ ህፃን ልጅ ይች ታማለች እንዲህ ህፃን ልጅ ይዘን እንዲህ የምታረጉን የት እንሂድ ካገራችን? ብለን በምን ሳት አንደኛው። እኛ ምን እናርግ? እኛ እኮ ስንመጣ ሰው ያለበት አልመሰለንም። ስንረከብ ግን ሰው የሌለበት ቦታ ብለው ነው የመጣ ነው። ስንመጣ እኛ ራሳችን ግራ ተጋብተናል። እና እንዴት ትገዛለህ እንዴት በላያች? እስቲ እስቲ እስቲ ተመልከተኝ። እስኪ ተመልከስ። እኛ አሁንም ቢሆን መንግስት ወደ በላይ ሄዱ። መንግስት አንሳካ ላይ ቆርቆሮን ጭኝ ይሄዳለሁ። እኔም ግፋ አልፈልግም ማለት ስለዚህ እና እኔ የምለው ምንድነው፣ መንግስታችን ለእናቶች ካለ ይመልከተን። ይህን ከነ ልጆቻችን ወድቀናል፣ ይመልከተን ነው የምለው። ሌላ ምለው ነገር የለም። ይሄ ምስኪን ድሀ መላ ይስጠው። ጸሀይ መኮንን ባላለው ጫፌ ማንጎ ከሚባል ሰፈር ነው የመጣው። ምንድን ነው የደረሰብሽ ችግር? የደረሰብኝ እኔ በ96 ዓመተ ምህረት ነው የገዛሁት ቦታውን ማለት ነው። ከዛ 10 ዓመት ተቀምጬበታለሁ አረብ ሀገር 7 ዓመት ሰርቼ ነው የሰራሁት ቦታውን። እጻ ልጅ ትቼ እጄ ልጄ ሁለት ዓመት ሆኖ ትቼ ሄድኩት። የልጄ ልጅም ፍቅርም አጥቼ በሀገሬ ላይ ናፍቁት እየተራፍኩ ነው። ግን አሁን እኔ ልጆቼን በቅድ ወልጅ ያሳድጋለሁ በሀገሬ እኖራለሁ ባልኩበት ሰዓት፣ ጭራሽ እንደ ውሻ እደጅ በቃ ለጅብና ለውሻን የተጣልኩት። በቃ እኔ በሀገራችን ላይ እኔ በሰው ሀገር እንኳን እንደዚህ አልተገፈውም። በሰው ሀገር እኔ በአንድ አመት ነው ህጋዊ ነች የተባልኩት። እኔ ግን በተወለድኩበት ሀገር አርፋለሁ በቃ ይባልኩበት ሰዓት በቅ ለውሻና ለጅብ ወቶ የሰጠኝ በቃ። ሰው በሀገሩ እንደት እንደዚህ ይሆናል? በቃ እኛ መንግስት ከሌለ የላችሁም እንባልና በቃ አንድኛችን ቁርጣችን ነው። እሜ ልጆች አሁን እንዳቧቸው እኔ ልጅ አስዬ ነው እንደገና ደግሞ ሶስት ልጆች ቤት ያሉኝ ልጆች የሚበሉት የላቸው። የምኖረው በሸራ ነው። ሲፈልጉ እሱን መጥተው ይቀዱታል። ባሌ በሽተኛ ነው። ያለኝም በሐኪም ቤት ጨርሻለሁ። ምንም ነገር የለኝም። አንዳንድ ሰዎች በሚያመጡ ዳቦ ነው የምኖረው። በቃ እኔ መንግስት ካለ ይፍረደን። ሌላውም የደረሰባቸውን ግፍ ይዘረዝራሉ። ልጄ ካለቀኑ ነበር የወለድኩት። እንደውም ኮብልስቶን ስሰራ አንጀቴን አጥፌ ድንጋይ ቀጥቅጬ የሰራሁት ቤቴ እና ያፈረሰብኝ ባሌ ቀን ስራ ነው የሚሰራው። ህጻን ልጅ አሁን እያመመኝ ኩላሊቴን ሰውጋ ጥገኛ ነኝ ተቀምጭ ያለሁት ስለዚህ፣ መቶ አፈረሰብኝ። የት ሄድ አደረ የለኝም፣ ዘመድ የለኝም፣ ወገን የለኝም። ያስቀመቅኩትን ብር ጨረስኩት። ይው ሸራ ገዛሁበት። የለኝም አልኩ ከአሁን በኋላ። አንቺ ሰትዩ ጭንቅላትሽን ማፈርስሽ ቤቱን ሳይሆን አለኝ። ሂጂ ከዚህ አለኝ። አሌ ደም ሄጃ የለኝም። ባልሽ ሳለኝ ባሌ ፌስታል ለሚሸከመው ሲያገኝ ይሰራል፣ ሲያጣ ይቀመጣል። እና ስለዚህ ማለት አሁን ሸራ ወጥረን ነበር የተቀመጥነው። ከሷ ጋር ነን። ክብሪት ግዛና ቤንዝድ ይሄው እሷ ጸሀይ አቶ ጸሀይ አንድ አካባቢ ነው። በንዝል ግዛና አርከኩፍና ለኩስበት አለ። ሕፃን ልጅ ይዤ ነው ያለው። ልጆቻችን ሃይሚሯቸው ጥሩ ነገር ትምህርት ቤት ሄደው ትምህርት ይማራሉ አይደል? የኛ ልጆች ስለ ዶዘር ነው የሚማሩት። ለምን ነገ አገር ተረካቢ ነው ሕፃናት እና የሆነች ሰትዮ እንደዚሁ ካርታ ያላታለች ቀይን አስጠግታለኝ። ቀንቀን ዘውላለው ለማደሪያ ንፋስ ነው ብርድ ነው። ልጅ አይኑ ታሞብኛል። እዛ ተጠግቸን ያለሁት አሁን እዚህ ጋር እናንተ እኛን ልትረዱን የምንችለው ቢያንስ ሸራ እንኳን ወጥረን እንድንቀመጥ ማሳገጃ እዚህ ጋር የውጭ ዜጋ እየሄደ በሀገሩ ላይ የሚኖረው እኛ ዜጋ አይደለንም፣ እንደ ወገን አይደለንም። ባልደግንበት በተወለድንበት ሰፈር ለምን ሜዳ ላይ እንወድቃለን? እና አደራ የምንላችሁ ልጆች ይዘን የት እንውደቅ? ጅበላን መከራል እኔ ሙሉ ገብርሃና ነው ስሜ እና አስር ዓመቴ ነው እዚህ ጨፌ ማንጎ ስኖር። እኛ ስንገባ ጫካና ድንጋይ ነበር አካባቢው ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው። አልሙ ተብለን ውሃ ከፔፕሲ ሰፈር ስናመጣ በድሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራው እኔ በየ መንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት። እና አምስት ልጆች አሉኝ። ሁሉም ራሳቸውን የቻሉ የሉም፣ ተማሪ ናቸው። በባለፈው ቤት በመፍረስ ምክንያት ከአስራ ሁለተኛ አንድ ልጅ ወርቆብኝ ቤት ወድቆ በዚህ ምክንያት በቤቱ መፍረስ ምክንያት ማለት ነው። እና አሁን ሁሉ አኩርፎ እኔ ጋ አይደለም ልጁ፣ ማንም አካባቢ ያውቃል የሚያቀኝ ሰው ካለ ማለት ነው። እኔ ጋ አይደለም። በዚህ ምክንያት ሁሌ ይኬዳል፣ ሁሌ ቤት ይፈርሳል፣ ሁሌ ቤት ይፈርሳል። እየለመንሽ ቤት ስራ፣ እየለመንሽ ቤት ስራ። መንግስት በሌለበት የለበት አገር እንዴት ቤት ይሰራል? እኛ ግን መንግስት አለ ብለን ነው። ጫካ ነበር በፊት፣ አሁን ስናለማው ነው ሀብታም የመጣው። እኛ የሀብታም ልብስ የሀብታም እንትነን የከረባቱ ነን የሀብታም ደጅ የሰራነውን ነው ዛሬ ያጣነው። የሀብታም ልብስ ነን። የሀብታም ልብስ ካልሆንን ደግሞ ከቁጥር ከተረፈን ቁጥር ውስጥ ካልገባን ይሰጠን እንደ ሰው ሰው ተሌላ ሀገር እየመጣ መጠለያ ተሰጥቶታል። መጠለያ ይሰጠን። መጠለያም ካልተሰጠን ወረቀት ይሰጠን እንድንሄድ እንድንኖር። አይደለም አሁን እኛ የመኖሪያ አይደለም የምንጠይቀው መሄጃ ነው። ቪኦኤ ባለፈው ሳምንት በዚሁ አካባቢ በተካሄደው የቤት ማፍረስ እርምጃ ተጎድተናል ያሉትን ነዋሪዎች አነጋግሮ ከከተማዋ አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም ነበረ። ትናንትናና ዛሬም ለዚህ የሕዝብ ቅሬታ መልስ ለማግኘት የከተማዋን አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊን እንዲሁም የክፍለ ከተማውን ዋና ስራ አስፈጻሚ ለማናገር ያደረገው ጥረት አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ